የባህል መድረክ ኢትዮጵያ እንደሌላው አገም በተባበሩ መንግስታት ውስጥ እቁና ያላት አንድ አገር ናት። ነገር ግን ኢትዮጵያ ትልቅ ስልጣኔ ትልቅ የታሪክ ጎዳና ትልቅ የህዝብ ክምችት ትልቅ የባህል ብዝሃነት ያለበት ሀገር ስለሆነ ይሄ ዓለም ሀገሮች እየተቀባበሉ ኮንፈረንስ የሚያካሂዱላት ብቸኛ ዓለም ሀገር ናት። ፖላንድ ዋርሶ ላይ ስለተካሄደው ስለ አስራ ዘጠነኛው የኢትዮጵያ ጥናት ዓለም አቀፍ ጉባኤ የነገሩን የኢትዮጵያ የጥናትና ምርምር ተቋም ዳይሬክተር ዶክተር አህመድ ሀሰን ነበሩ። ጤና ይስጥልኝ አድማጮች እንደምናመሻችሁ የጥንታዊ ቅርሶችና ታሪክ ባለቤት የሆነችው ኢትዮጵያ ከረጅም ጊዜ አንስቶ የታሪክ የቅርስ ተመራማሪዎችን ትኩረት እንደሳበች ናት። ይህ በዓለም አቀፍ ደረጃ ለሚካሄዱት የተለያዩ ጥናቶች ግብዓትነት ትልቅ አስተዋጽኦን ማድረጉ ይታወቃል። ለዚህም ከ60 ዓመት በላይ የሆነው የኢትዮጵያ ጥናት ዓለም አቀፍ ጉባኤ ተጠቃሽ ነው። በዕለቱ ዝግጅታችን ስለ ጉባኤው ፋይዳ ኢትዮጵያውያንንና አንድ ጀርመናዊ የጉባኤው ተሳታፊን አነጋግረን ቀርበናል። መልካም ቆይታ። የመጀመሪያው የኢትዮጵያ ጥናት ዓለም አቀፍ ጉባኤ በጎርጎሮሳዊ 1959 ዓ ም ነው የተካሄደው። በየሶስት ዓመት አንድ ጊዜ የሚደረገው ይህ ጉባኤ አንድ ጊዜ ኢትዮጵያ ውስጥ፣ ሁለት ጊዜ ከኢትዮጵያ ውጭ በመፈራረቅ ነው። ትኩረታቸውን በኢትዮጵያ ባህል፣ ታሪክ ቋንቋ ላይ ያደረጉ የምሁራን ጥናታዊ ጽሑፎች የሚቀርቡበት በፖላንድ መዲና ላይ ለአምስት ቀናት የተካሄደው የኢትዮጵያ ጥናት ዓለም አቀፍ ጉባኤ ምን አይነት መልክ ነበረው? በአዲስ አበባ ዩኒቨርሲቲ የኢትዮጵያ የጥናትና ምርምር ተቋም ዳይሬክተር ዶክተር አህመድ ሀሰን እኔ ስብሰባውን ከሚከፍቱትም ሰዎች አንዱ ነበርኩኝና የኮንፈረንሱን ታሪክ ነው የነገርኳቸው። እና በሀምሳ ዘጠኝ ሮም ላይ ተካሄዷል። በአውሮፓ ሰባ ሁለት ማንቸስተር ነው ኢንግላንድ ነው። እንግዲህ ሶስተኛው አዲስ አበባ ላይ ነው በስልሳ ስድስት እንደገና በሰባ ሁለት ሮም እያለ በሰባ ሰባት ደግሞ ኒስ ፈረንሳይ፣ በሰባ ስምንት አመት ምረት በአንድ አመት ልዩነት ቺካጎ አሜሪካ፣ አስራ ዘጠኝ ሰማንያ ቴልአቪቭ፣ ሰማንያ ሁለት የተካሄደው በሉንድ ነው ስዊድን ነው የሚሆነው። በሰማንያ ስድስት ደግሞ ሞስኮ ነው። በሰማንያ ስምንት ፈረንሳይ ነው። በዘጠና አንድ አዲስ አበባ ነው። በዘጠና አራት ሚችጋን ስቴት ነው። በዘጠና ሰባት ኪዮቶ ጃፓን ነው። በሁለት ሺ አዲስ አበባ ነው። በሁለት ሺህ ሶስት ሃምቡርግ ነው። በሁለት ሺ ሰባት ኖርዌይ፣ ሁለት ሺ ዘጠኝ አዲስ አበባ፣ ሁለት ሺ አስራ ሁለት ድሬዳዋ፣ ሁለት ሺ አስራ አምስት ዋርሶ። ይሄ ሲሆን ግን ትልቁ ነገር ምስራቅ አውሮፓ ላይ ራሻ ሞስኮ እና ዋርሶም ላይ ሲካሄድ እንደው የኢትዮጵያ ጥናት ምዕራቡን ከምስራቁ አደበላልቆ ብዙ ቦታዎችን ሸፍኖ የ ሕዝብን ትኩረት የሚስብ ባህል ነው እና በዚህ ጉዳይ ላይ ደግሞ እኛም የምንኮራው በታሪካችን ነው። እኛ በማንነታችን ነው፣ በባህላችን እና በባህሪያችን ማንነታችንን ይዘን ዓለም ውስጥ እኛ ሪፕሬዘንቴሽን አለን። የእኛ ባህል የሚከበር ባህል ነው። እኛ ካላከበር ነው እነዚህ መጥቶ የሚያከብሩን፣ ደግሞ ጉዳዩን በደንብ የሚያዩት በተለያየ መንገድ ስለሆነ እነዚህ አስራ ዘጠኝ ኮንፈረንሶች የኢትዮጵያ ምስክር ኮንፈረንሶች ናቸው ማለት ፈልጌ በዋርሶ በተካሄደው የኢትዮጵያ ጥናት ዓለም አቀፍ ጉባኤ ወደ አራት መቶ ሰባ ስድስት ተሳታፊዎች ተገኝተ ተገኝቶበታል። በዚህ ጉባኤ የሚደንቀው ነገር ይላሉ ዶክተር አህመድ ሀሰን። በዚህ ጉባኤ የሚደንቀው ነገር ከኢትዮጵያ ተሳፍረው የመጡ ከመቶ በላይ ምሁራን ተሳታፊ ነበሩ። ፖላንድ ትልቅ የአውሮፓ ሀገር ነው። ጥሩ የሆነ መረባረብ ነበር። ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎችንም አስተባብርናል። የክልል ዩኒቨርሲቲዎች በጣም በሚያስደስት እና በሚያኮራ መልኩ ምሁራኖቻቸውን ፋይናንስ እያደረጉ ልከዋል። ምርምሩ አጀንዳ ዘርፈ ብዙ ነው። ችግር ፈቺ ምርምሮች አሉበት። ይህ ሁሉ ሲሆን ግን ኮንፈረንሱ የባህላዊ ግንኙነቱ ዘመን ተሻጋሪነቱ እንዴት ነው የሚል ግምገማ ነው ምርምሩ ያተኮረበት። የሚገርመው ግን በኮንፈረንሱ ታሪክ ውስጥ ኢትዮጵያውያን ከኢትዮጵያ ውጭ ሲሳተፉ ቁጥራቸው አርባ ቁጥራቸው ሀያ ቁጥራቸው ሰላሳ አንድም አስርም ሆኖ ታሪካዊ የሆኑ ተሳትፎች ሲኖሩ የዋርሶ ቁጥር በልቶ የተገኘው መቶ ያክል ና መቶ አንድ ኢትዮጵያን ተሳትፎበታል። የምዕራቡ ዓለም ቤተ መጻሕፍት በኢትዮጵያ ጥናት ጽሁፎች ሞልተዋል ያሉት ዶክተር አህመድ ሀሰን በመቀጠል ላይብራሪዎች በሙሉ በኢትዮጵያ ጥናት ካታሎግ ሞልተዋል። ስለዚህ እኛ በዩኒቨርሲቲ ህይወታችን ስንማርም ስናስተምርም ስንመራመርም በቆየናቸው ዘመናት ውስጥ ባሉ አፍሪካን ስተዲስ ሴንተርስ በተለያዩ ሀገሮች አሉ። ኢትዮጵያን ስተዲስ ሴንተርስም አሉ እና የኢትዮጵያ ዶክመንቶች ደግሞ በተለያዩ ጉዳይ ነው የምነሱት። በሊንግዊስቲክስ አካባቢ፣ በግዕዝ በአረብኛው፣ በተለያየ በአማርኛ የተጻፉ ጽሁፎች አሉ። ከነዚህ ጽሁፎች ባሻገር ህዝቡ ዘመን እያሻገረ የስነ ቃልን በቃል ያስተላለፋቸ አሉ። እነዚህ አባባሎች የኢትዮጵያን ታላቅነት መስክረዋል። And that's a... ዶክመንቶች ኢትዮጵያ ከሌሎች ሀገሮች በጽሁፍ ታሪክ ውስጥ የራሷ ፊደል ያላት ሀገር መሆኑን አስመስክሯል። እንደዚህ አይነት ጥናቶች ኢትዮጵያን የሚያስከብሩና እኛም ደግሞ ይሄንን ስናካሄድ የእኛንም ጥቅም በምናስቀምጥበት ሁኔታ ነው። ምን ማለት ነው የኛ ጥቅም? እኛም ማደግ አለብን። የምናድገው በትምህርት ነው። ትምህርት የእድገት መሳሪያ ነው የሚለው ጉዳይ ካለ ምርምር ቅድሚያ ቦታ ይይዛል። ስለዚህ በምርምር ጉዳይ ላይ የእውቀት አድማስ ይሰፋል። ዓለም እውቀቴ እየተስፋፋ ነው በሚለው ጉዳይ ውስጥ የኢትዮጵያን ጥናት እንደ አንድ ምሳሌ ወስዶታል። በዚህም ጉዳይ ነው እንግዲህ ብዙ መጽሀፍቶች በኢትዮጵያ ላይ ያሉት በጀርመን መዲና ነዋሪ የሆነው የአፍሪቃ ጉዳይ ተመራማሪ ና አማርኛ ቋንቋ ተናጋሪው ጀርመናዊ ዶክተር አንድሪያስ ፌተር እስካሁን በተደረጉት በአብዛኞቹ የኢትዮጵያ ጥናት ዓለም አቀፍ ጉባኤ ተካፋይ ነበር። በዋርሶው ጉባኤ ላይ ስለ ኢትዮጵያ መንዙማ የጥናት ጽሁፉንም አቅርቧል። ዘንድሮ ዋርሶ ላይ የተደረገው ይህ ጉባኤ ከዚህ ቀደም ከተካሄዱት በምን ይለያል ለሚለው ጥያቄ ዶክተር አንድሪያስ ፌተር? በአጠቃላይ ልዩንቱ ከድሮ ጊዜ ምንድን ነው? አሁን ኢትዮጵያ ውስጥ ብዙ ዩኒቨርሲቲዎች ስላሉ የኢትዮጵያ ምሁራን ና ኢትዮጵያ ተመርማሪዎች እየበዙ ነው፣ ከበፊቱ ማለት ነው። ድሮ ለምሳሌ በብዛት ቀጭር ነበር የሚመጣ። አሁን ደግሞ ኢትዮጵያኖች ነበር የሚበዙት፣ በሙሉ የመጡት ከኢትዮጵያ እንደሆነ ነው። በጣም ጥቂት ናቸው ከአውሮፓ የመጡት ኢትዮጵያውያኖ አሁ ማለት ከአውሮፓ ወይ አሜሪካ ወይ ተማሪ ሆኖ ወይ አንድ ዩኒቨርሲቲ ያስተማሩ ናቸው እንጂ በብዛት አሁን የሚመጡ ከኢትዮጵያ ነው እንዲያው ብዙ ሰው መምጣት አልቻሉም። ለምሳሌ በኒያ ፓነል ቢያንስ ግማሽ ተሳታፊዎች መምጣት አልቻሉም። በፋንድ ምክንያት የጉዞ ንትን በገንዘብ እጥረት ምክንያት ከዛ በላይ ሰው ይመጣነ በማለት እንግዲህ፣ ምንድን ነው የሚጠቅመው ይሄ ጥናት በኢትዮጵያ ሙዚቃ ላይ፣ በኢትዮጵያ ስነ ጽሁፍ ላይ፣ በኢትዮጵያ ታሪክ ላይ በአጠቃላይ በኢትዮጵያ ላይ ነው የሚያጠናው እና ምንድን ነው ለአገሪቱ የሚጠቅመው ምንድን ነው ለዓለምስ ታዲያ ጥናት በየጥናት ፊልድ ጉባኤዎች አሉ ማለት። ሰው ጥናት ሲሰራ አንዳንድ ጊዜ ተሰብስቦ ከሌላ ተመሳሳይ ጥናት ከጥናቱ ሰዎች ጋር ተገናኝተው አዲስ ውጤቱን ያቀርባሉ። ውይይት እንዲኖር ስለ ጥናቱ ስለ አዲስ ግኝቶቹ ማለት የኢትዮጵያ ጥናት ብቻ ሳይሆን በአጠቃላይ ጥናት ሲሰራ ጥናት ሲደረግ ውጤቶቹ ለሌሎች፣ በሌላ አገር ወ ሌላ ዩኒቨርስቲ ውስጥ ያለ ሰዎች የሚሰሩት ሰዎች ለማሳየት ስልሱ ማብራት መነጋገር፣ ዲስካስ ለማድረግ ዋናው አላማው። ሌላው የጉባኤ ተሳታፊ በኢትዮጵያ ጥናት ምርምር ተቋም ረዳት ፕሮፌሰር አህመድ ዘካሪያ ናቸው። ረዳት ፕሮፌሰር አህመድ ዘካሪያ ስለ ኢትዮጵያ መንዙማ የጥናት ጽሁፋቸውን ካቀረቡት ጥቂት ምሁራን መካከል አንዱም ነበሩ። አጠቃላይ ስብሰባው በጣም ጥሩ ነበረ። ብዙ አይነት ፓናሎች ነበሩ እና ሁሉም አሁን እንደ በፊቱ በዲፓርትመንት ሳይሆን በዲሲፕሊን ሳይሆን በፓነል ነው እና ፓናል አዘጋጁ በሚፈልገው አርዕስት ተመራማሪዎችን አሰባስበው ውይይት ማድረግ ነው። ትልቁ አላማቸው በዛ አይነት የተሳካ ነው ብዬ ገምታለሁ። እና መንዙማም አንድ ፋናን ነበረው የራሱ ስለ ኢትዮጵያ መንዙማ በኢትዮጵያ መንዙማ ላይ አሁን መንዙማ ላይ ወደ ስድስት ሰባት የጥናት ጽሁፎች ቀርበዋል። በአጠቃላይ ስለ መንዙማ ይዘት፣ ስለ መንዙማ የሚሉት ማሽ የሚባሉት የወሎ የመንዙማ ቡድኖች፣ ስለ ሀረር መንዙማ፣ ስለ ሙዚቃዊ ይዘቱ፣ ዜማዊ ይዘቱ፣ ስለ ስነ ጽሁፉ የተለያዩ ወረቀቶች ቀርበዋል። በመንዙማ አጠቃላይ ኢትዮጵያ ውስጥ ያለውን መዳሰስ ተሞክሯል። አጠቃላይ ነው ማለት አይቻልም። ምክንያቱም አፋሮቹም ጋለ ሶማሌዎቹም ጋለ ኦሮሞዎቹም በብዛት አላቸው እና የመንዝማ አይነቶች በጣም ብዙ ናቸው። እስከ ዛሬ በደንብ በስርአቱ ስላላጠና ናቸው አፍ ሞልቶ መናገር አይቻልም። በይዘት ያሉት ግን በብዛት በካሴት ገበያም ያሉት በኦሮምኛና በአማርኛ ነው። በብዛት ያሉት የእነዚህ ስራዎች ወደ ህዝቡ ቀርበዋል። በተወሰነ የሀረሪም አለ። የእነዚህን ይዘቶች ናቸው አሁን ምሁራን እየተነተኑ የሚጽፉት ጥናትና ምርምር ግባት እየሆነላቸው ያለው የነዚህ ስራዎች ነው። በግለሰብ ደረጃም የአንዳንዱን የነቀሱም የሚያጠኑ ሰዎችም አሉ። የመሐመድ አወልን መንዙማ ይዘው የሚያጠኑ አሉ። ከዛ ውጭ ያለውንም እንደዚህ የሚያጠኑ አሉ። እና ይዘታቸው በጣም የተለያየ ነበረ። አቀራረቡ ከዚህ በፊት አዲስ አበባም አንድ ስብሰባ አካሄደን ነበረ፣ ዓለም አቀፍ ከዚህ የዛሬ ስንት አራት ዓመት ሊሆነው ነው። ከዚህም በኋላ ተከታታይ መንዙማ የጥናት ዝግጅቶች ይኖራሉ ማለት ነው። የእውቀት አድማሳችን በየቀኑ እየሰፋ የማወዳደሪያም ነገር አሁን እያደረገ ነው ነው ከኢትዮጵያ መንዙማ ከዓለም አቀፉ መንዙማ ጋራ የኢትዮጵያ መንዙማ ከኦርቶዶክስ ቅላጼ ጋራ የሚቀላረብበት የሚለያይበትን ሁኔታዎች የማጥናት ጊዜ ነው። በተለይ በኤትኖ ሙዚኮሎጂ የሙዚቃ ብሔረሰብ የሙዚቃ ግኝቶችን የሚያጠኑ ምሁራን የበለጠ ዘርፎን ያሰቦታል ብዬ ተስፋ አድርጋለሁ። ዶክተር አንድሪያስ ቤተር በአፍሪካ ቋንቋዎች ሙዚቃና ባህል ዙሪያ በርካታ የምርምር ስራዎችን አድርጓል። ኢትዮጵያንም ከጫፍ እስከ ጫፍ ዞሮ ጎብኝቷል፣ አጥንቷልም። የአዝማሪን ስራ ለጀርመናውያን ብሎም በዓለም አቀፍ መድረክ ለማስተዋወቅ ጥረት ካደረጉት ምሁራን ውስጥ አንዱ ነው። ንጹሕ ጀርመናዊ ኢትዮጵያን ስለሚወድ ቋንቋዋን አጥንቶ ባህሏን ለምዶ እዚህ በሀገሩ በጀርመን መዲና በርሊን በሚገኘው እውቁ የሁምቦልት ዩኒቨርሲቲ በአፍሪቃ በተለይ ደግሞ በኢትዮጵያ የአማርኛና በመጥፋት ላይ ባለው የአርጎባ ቋንቋ ላይ ጥናት ያደርጋል። በዋርሶ ጉባኤ ላይ በኢትዮጵያ የስነ ልሳናዊ ጥናትና መንዙማ ላይ የሰራውን ጥናት እንዳቀረበ ነግሮናል። ስነ ልሳን ላይ አቅርቤ ነበር፣ ተሳትፌ ነበር። በመንዙማ ላይ በኢስላማዊ ስነ ጽሁፍ ላይ ተሳትፌ ነበር። በተለያዩ ቦታዎች ደግሞ ሌላ መስኮች አሉ እንደ አንትሮፖሎጂ ወይ ፖለቲካ ሳይንስ ወይ ናት እንደዚህ ማለት ብዙም ብዙ በአንድ ጊዜ አምስት ወይ ሰባት ወይ አስር ፓንሎች በአንድ ጊዜ ነበሩ እና ሁሉም ሰው ሁሉ ማዳመጥ አይችልም። መርጦ ነው የሚገባው። ለምሳሌ እኔ ዋና ሙያ ሊንግቭስት ስለሆነ ስነ ልሳን ሊንጉስቲክስ ውስጥ ነበር። ስነ ልሳናዊ ጥናት በኢትዮጵያ ቋንቋ ላይ ነው ማለት? በኢትዮጵያ ቋንቋዎች። አዎ። ግን እንደው አንድ ጀርመናዊ በኢትዮጵያ ቋንቋዎች ወይም ስነ ልሳን ላይ ጥናት ሲያደርግ እንደው ትንሽ እንደው አይደናገርም? እንደው እንዴት ትገልጸዋለህ አንተ? ማለት ቆይት ል አሁን እኔ ብቻ አይደለም፣ ብዙ ኢትዮጵያ ቋንቋዎች የሚያጥኑ ቢያንስ አንድ አምስት ሰዎች ይሆናሉ፣ ጀርመናውያን። አዎ። አንዱ አሳ ዩኒቨርስቲ አስተማሪ ነው፣ ፕሮፌሰር ነው። አንድ ኒያጋ ድሮሆነ ማይንስ ነበረ። እዚህ በርሊን ደግሞ የስሚቲ ቋንቋዎች ፕሮፌሰር ነበሩ። እና አዲስ ነገር አይደለም ማለት ነው። ስንት ጊዜ ሆነህ አማርኛ ስትናገር ወደ ሀያ አመት ሀያ ሁለት አመት አዲስ አበባ ዩኒቨርሲቲም ተምረሃል? ተማርኩ በሰማንያ ሰባት ነበር በአስራ ዘጠኝ ሰማንያ ሰባት በኢትዮጵያ አቆጣጠር። መጀመሪያ እዚህ ነው የተማርከው አማርኛ ቋንቋን? መጀመሪያ ማአዲስ ዩኒቨርሲቲ ነበር የተማርኩ ከዛ አንድ አመት ተምሬ ከዛ በኋላ አዲስ አበባ ነው የሄድኩት። ኢትዮጵያ ከተሞችም ሁሉ በጣም የምትወደው ሚሴ ከሚሴን በጣም ትወደዋለህ። ምንድን ነው እንደው ምስጢሩን ንገረኝ። ምስጢር የለም ብቻ እዛ ብዙ ጊዜ ስለሄድኩኝ ደግሞ ዘመዶች እዛ ስላሉ ለመድኩ፣ አገር ለምቼ ወጥቼ እዛ በቃ ደስ አለኝ። ዘመዶች ስትል በባለቤትህ በኩል አይ፣ ከዛ በፊት አንድ ጆሮ አንድ ከወዲኛ ነበር። እዚህ ጀርመን መጀመሪያ ጊዜ ኢትዮጵያ ስሄድ እሱ ቤተሰብ ጋር ነው ተቀመጥኩኝ። እና እነሱ የወሎ ሰዎች ናቸው። ከዛ በእነሱ ዘመድ ልክ እንድልቻቸው ነበር ያይሁን። ከዛ ወሎ ስሄድ ወይ ኮምቦልቻ፣ ወይ ደሴ፣ ወይ ባቲ፣ ወይ ከሚሴ በየ ቦታ ዘመዶች አሉ። እንደው አይዳግትህም መብራት የለም ወይም ደግሞ ንጹሕ ኖች እሱ ለምቻ ስንት ጊዜ ሆን አሁን ደሞ ከሚ ስ የመጀመር ጊዜ ከሜሲ ሲሄድ መብራት አልነበርም። ሰማንያ ሰባት ላይ አሁን ሁሉም ነገር አለ፣ ለውጥ አለ። ግን በፊት ሲሄድ ስለለመድኩ ምንም አይመስልኝም። አሁን በጣም ከምትወደው ምግብ መካከል ምንድን ነው? እዛ የምትበላው ነገር? ይሄ ሁሌ ነው የሚጠይቁኝ ጋዜጠኞች። ስለምንድን ነው፣ አንድ ቆንጆ ምግብ አለ። ወቃሊሞ የሚባለው የአርጎባ ምግብ። ወቃሊሞ? አዎ፣ በሐረርም ይታወቃል። የፍየል ስጋ ትንሽ ተዘዝሎ ይደረቃል በጪስ። ከዛ በቅመምናም ተደርጎ፣ በጣም በትንሽ ተቆራርጦ አንጀት ውስጥ ይገባል። ከዛ ይቀመጣል። ዛስ ምስ መብላት ዝተፈይግ ይሁን ወይ እና በእንጀራ ነው የሚጣፍጣል ማለት ነው። ጠላ ጠጅ ስለ ሰለምኩ ሙስሊም ስለሆን ካትጠጣ። ከዚህ ቀደም በኢትዮጵያ ታሪክ፣ ቋንቋ፣ ባህል በመሳሰሉት ጉዳዮች ጥናትን በተመለከተ በአብዛኛው ምዕራባውያን ምሁራን ነበሩ የሚሳተፉት ያሉት አቶ አህመድ ዘካሪያ፣ ካለፉት ጥቂት ዓመታት ጀምሮ ግን በርካታ ኢትዮጵያውያን ተመ ተመራማሪዎች በተለያዩ ዘርፎች የኢትዮጵያን ጉዳይ በጥልቀት እያጠኑ መሆኑን ተናግረዋል። አሁን ሀገር በቀሉም ተመራማሪ ብቅ እያለ ነው። ከዚህ በፊት በኢትኖሚዚኮሎጂ በብዛት የሚሰሩት ምዕራባውያን ነበሩ። አሁን ትምክህት ተፈራም መጣ ነበር ከጀርመን እሷም አቅርባአለች በመንዙማ ላይ በብዛት ያው የኢትዮጵያኖቹ እየመጣን ነው። ግን ብዙ ፒኤችዲ የሰሩ የውጭ ዜጎች አሉ። በብዛት በመንዙማ አሁን በሀረር ዝክሪ ላይ አንድ ጣሊያናዊ ተመራማሪ በዚህ ስራ ላይ ጨርሰዋል። ለዚሁም በሀረር የሰርግ ስራ ላይ አንድ እንደዛ ጣሊያን ተመራማሪ ዶክትሬቷን ጨርሳለች እና ሀገር ተወላጆቹም የውጮቹም የተደጋገፉ ይህንን ዘርፍ የበለጠ አርማቱን እያሰፉት ነው። ቀስ በቀስ እየሰፋ ነው። የኢትዮጵያ የጥናትና ምርምር ተቋም ዳይሬክተር ዶክተር አህመድ ሀሰን ኢትዮጵያን፣ ታሪኳን፣ ባህሏን፣ ወንዝ ሸንተራሯን፣ ማህበረሰቡን እናጥና እያሉ የዓለም ምሁራን የሚያጠኗት ብቸኛ የዓለም ሀገር ኢትዮጵያ ናት ሲሉ ተናግረዋል። ኢትዮጵያ እንደ ሌላው በተባበሩ መንግስታት ውስጥ እቁና ያላት አንድ ሀገር ናት። ነገር ግን ኢትዮጵያ ትልቅ ስልጣኔ፣ ትልቅ የታሪክ ጎዳና፣ ትልቅ የህዝብ ክምችት፣ ትልቅ የባህል ብዝሃነት ያለበት ሀገር፣ ይሄ ሀገር ዓለምን ያስገረመ ሀገር ነው። እኛ ለምን ናቸው ኑና አጥኑን አላልናቸው፣ መተው ነው የሚያጥኑ። እኛ ኑና ጎብኙን አላልንም፣ መተው ነው የሚጎበኙ። እንዲሁም በሁለት ሺ አስራ አምስት ኢትዮጵያ የዓለም ቱሪስት መዳረሻ ተብላ በቱሪዝም የዓለም የቱሪዝም ቁንጮ ላይ ተቀምጣለ። ይሄ ትልቅ ትምህርት ነው ለሁላችንም። ነገር ግን ኢትዮጵያ ታሪኳ፣ ኢትዮጵያ ባህሏ፣ ኢትዮጵያ ቋንቋዎቿ፣ ኢትዮጵያ ስልጣኔዎቿ ተጠንቶ የማያልቁ ተቀድቶ የማያልቁ የወንዝ ታሪክ ነው ያለን እኛ። ይሄ እንደ ወንዝ የሚጎርፈው ታሪክ ዓለምን ይስባል። እንደ ማጠቃለያ ለዚህ አረፍተ ነገር በዓለም ላይ ኢትዮጵያን እናጥና ብሎ ዓለም ሀገሮች እየተቀባበሉ ኮንፈረንስ የሚያካሂዱላት ብቸኛ ዓለም ሀገር ናት። አድማጮች ፖላንድ ዋርሶ ላይ ስለተካሄደው ስለ 19ጠነኛው የኢትዮጵያ ጥናት ዓለም አቀፍ ጉባኤና ፋይዳው ላይ ያዘጋጀነው መሰናዶ እስከዚሁ ነበር። ቃለ መጠይቅ የሰጡኝን ምሁራን በማመስገን የምሰናበተው አዜብ ታደሰነኝ። ጤና ይስጥልኝ።